The voice of America, the America Dims, Radio Tabano. Hello, everyone. I'm honored to send the best wishes of the people of the United States. ጤና ይስጥልኝ ለሁላችሁም ለመጪው የአፍሪካ ሕብረት ጉባኤ የዩናይትድ ስቴትስን ሕዝብ የላቀ ምኞት ስገልጽላችሁ ኩራት ይሰማኛል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ናቸው። የሀገራቸውን የውጭ ጉዳይ ፖሊሲ ራዕይ ካመላከቱበት መልእክታቸው የተወሰደ ነው። ዝርዝሩን በዕለቱ አቢ ርዕስ ይዘናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፊታችን ሰኔ ወር በሚካሄደው ብሔራዊ ምርጫ በአራት መቶ ወረዳዎች የሚወዳደር መሆኑን ይፋ አደረገ። ለምርጫው ማካሄጃም የሚውል የአንድ መቶ ሰማንያ ሚሊዮን ብር መመደቡንም አስታውቋል። ጤና ስጥልን እንደምናመሻችሁ። ክቡራትና ክቡራን አድማጮቻችን አርብ ጥር 28 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታዬ፣ ከቴክኒክ አቀናባሪው ንጉሥ ታምሬና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የምሽቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ጤና ይስጥልኝ እንደምናመሻችው አድማጮች ዜናዎቹን የማሰማችው ቆንጂት ይታየ ነኝ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ነገ ቅዳሜና እሁድ በአዲስ አበባ ለሚካሄደው የአፍሪካ ህብረት አባል ሀገሮች መሪዎች 34ተኛ ጉባኤ ተካፋዮች በዛሬው እለት መልእክት አስተላልፈዋል ፕሬዝደንቱ በቪዲዮ መልእክታቸው አስተዳደራቸው ከአፍሪካ ህብረት ጋር ኮቪድ-19 ወረርሽኝና የጸጥታ ጉዳዮችን ጨምሮ በተለያዩ ጉዳዮች አብረው እንደሚሰራ ተናግረዋል። በዓለም ላይ ያለውን ትብብር መልሶ ለማጠናከር የተነሳው አስተዳደራቸው እንደ አፍሪካ ህብረት ካሉ ዓለም አቀፍ ተቋማት ጋር እንደገና ትስስር ለመፍጠር ቆርጦ መነሳቱንም ባይደን አስታውቀዋል። በአፍሪካ የሰዎችን ህይወት በመቅጨት ላይ ያሉትን ግጭቶች ሁሉ ለማስወገድ የሚቻልበትን ዘላቂ የሆነ ዲፕሎማሲ ለማስፈን ከአህጉራዊው ህብረት ጋር በመነጋገር እንደሚሰሩም አዲሱ የዩናይትድ ስቴትስ ፕሬዝደንት ባይደን አስረድተዋል። በሌላ በኩልም ፕሬዝደንት ባይደን ትናንት ሐሙስ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት ተገኝተው ስለ ሀገራቸው የውጭ ጉዳይ ፖሊሲ ያላቸውን ራዕይ ይፋ አድርገዋል። በየመን ለሚካሄደው ወታደራዊ ዘመቻ ዩናይትድ ስቴትስ የምታደርገውን ድጋፍ እንድታቋርጥ በማዘዝ አጠቃላይ ፖሊሲው ወደ ዲፕሎማሲ መርህ እንዲቀየር አሳስበዋል። ዝርዝሩን የያዘ ዘገባ ከዜና ቀጥሎ በአብይ ርዕስ ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለጠቅላይ ሚኒስትር አብይ አህመድ ትናንት ስልክ ደውለው አነጋግረዋቸዋል። ዩናይትድ ስቴትስንና የኢትዮጵያን ግንኙነቶች አስፈላጊነት ብሊንከን ለጠቅላይ ሚኒስትር አብይ በአጽንኦት ያነሱላቸው መሆኑን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ትናንት ከሰዓት በኋላ ባወጣው ጽሑፍ አስታውቋል። ትግራይ ውስጥ ያለው ሰብአዊ ቀውስ በእጅጉ የሚያሳስባቸው መሆኑን የውጭ ጉዳይ ሚኒስትሩ መግለጻቸውንና ሌላ የሕይወት መጥፋትን ለማስቀረት እንዲቻል መንግስቱ ፈጥኖ ሙሉና ያልተገደበ ሰብአዊ ድጋፍ እንዲደርስ እንዲያደርግ ማሳሰባቸውን ቃል አቀባዩ አመልክቷል። ዩናይትድ ስቴትስ ለኢትዮጵያ የለውጥ አጀንዳ፣ ለመጪው ብሔራዊ ምርጫ፣ ለአካባቢያዊ ሰላም ጸጥታና ደህንነት፣ ለዲሞክራሲና ለሰብአዊ መብቶች መከበር፣ ለፍትህና ለተጠያቂነት መስፈን፣ ለሁሉም ኢትዮጵያውያን ኢኮኖሚያዊ ብልጽግና ድጋፏን መስጠቷን እንደምትቀጥል የውጭ ጉዳይ ሚኒስትር ቶኒ ብሊንከን ለጠቅላይ ሚኒስትሩ በድጋሚ ያረጋገጡላቸው መሆኑንም የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጽሑፍ አስታውቋል። የሊቢያ ተፋላሚ አንጃዎች ያቺን ሀገር በሚቀጥለው ታህሳስ ወር ሊካሄድ እስከ ታቀደው አገር አቀፍ ምርጫ ድረስ የሚያስተዳድሯት አራት መሪዎችን በዛሬው ዕለት መረጡ። ለበርካታ ዓመታት በምስራቁና በምዕራቡ ክፍሎች በሁለት አስተዳደሮች ተከፋፍላ ስትመራ የቆየችውን ሀገር አንድ ለማድረግ ይህ የዛሬው ክንዋኔ መሳካቱ የሚያጠራጥርም ቢሆን ትልቅ እርምጃ ተደርጎ ተወስዷል። ዛሬ ሰባ አራት መልእክተኞች ጄኔቫ ላይ አራቱን መሪዎች ሲመርጡ ክልላዊ ኃይሎችና የፖለቲካ እንዲሁም የኢኮኖሚ ጥቅሞች ያሏቸውን በርካታ ወገኖች ታሳቢ አድርጎ ሚዛናዊ እንዲሆን ሂደቱን የተባበሩት መንግስታት ድርጅት እንዳስተናገደው ነው የተጠቆመው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የፕሬዝደንት ባይደን አስተዳደር ባለዝቅተኛ ገቢ ሀገሮች የኮቪድ-19 ክትባት እንዲደርሳቸው ድጋፉን እንደሚሰጥ አረጋግጧል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደር ለዓለም ድሆች ሀገሮች የኮቪድ-19 ክትባት ለማቅረብ የታለመውን ኮቫክስ የተሰኘውን ስብስብ መደገፍ አስፈላጊ መሆኑን አስምሮበታል። ሆነ ሆኖ የዚህ ስብስብ ተባባሪ መሪ ለሆነው በአጽሮት ስሙ ጋቪ ተብሎ ለሚጠራው በዓለም ዙሪያ ክትባቶች እንዲዳረሱ ለመስራት የተቋቋመው ዓለም አቀፍ ህብረት እንዲሰጥ ባለፈው ታህሳስ ወር ከተፈቀደው አራት ቢሊዮን ዶላር ሌላ ተጨማሪ የገንዘብ ድጋፍ አለመመደቡንም አስታውቋል። የዋይት ሀውስ ቃል አቀባይ ጄን ሳኪ ስለ ጉዳዩ ቪኦኤ ላቀረበላቸው ጥያቄ በሰጡት መልስ ለኮቫክስ ያለንን ድጋፍ በድጋሚ አረጋግጠናል። ተጨማሪ የገንዘብ ድጋፍ ስለመመደቡ ግን ዛሬ ይፋ የማደርገው አዲስ ዜና የለኝም ሲሉ መልስ ሰጥተዋል። አዲሱ ፕሬዚደንት ጆ ባይደን ቃለ መሐላ ፈጽመው አስተዳደሩን በተረከቡ በማግስቱ ነው ዩናይትድ ስቴትስ በኮቫክስ ስብስብ እንደምትሳተፍና የዓለም የጤና ድርጅትንም ተመልሳ እንደምትቀላቀል ይፋ ያደረጉት። በቀደመው የአውሮፓ 2020 ዓመተ ምሕረት ሐምሌ ወር ላይ ተሰናባቹ ፕሬዚደንት ዶናልድ ትራምፕ የዓለም የጤና ድርጅትን በኮቪድ-19 ጉዳይ ከቻይና ጋር ተመሳጥሯል ብለው በመወንጀል ዩናይትድ ስቴትስን ከድርጅቱ እንዳስወጧት ይታወሳል። ፕሬዚደንት ጆ ባይደን ትናንት ሐሙስ ባደረጉት የውጭ ፖሊሲ ላይ ያተኮረ ንግግራቸው ከዓለም አቀፉ ማህበረሰብ ጋር አብሮ የመስራትን አስፈላጊነት አጽንኦት ሰጥተውታል። የኮቪድ-19 ዜናዎችን ስንቀጥል በአሁኑ ጊዜ በዓለም ዙሪያ ያለው የኮሮና ቫይረስ ተጋላጮች ቁጥር ከ104 ሚሊዮን ማለፉንና 2.2 ሚሊዮን ሰዎች ለሕልፈት መዳረጋቸውን ዛሬ ማለዳ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ያወጣው አሀዝ አስታወቀ። ዩናይትድ ስቴትስ ከዓለም ከፍተኛው የሆነውን የቫይረሱን ተያዦች ቁጥር ከ26 ሚሊዮን በላይ የያዘች ሲሆን ህንድ 10.8፣ ብራዚል 9.3 ሚሊዮን ይዘው ይከተሏታል። በዩናይትድ ስቴትስ ነዋሪዎች ተነገ ወዲያ እሁድ የሚካሄደውን ሱፐር ቦል ተብሎ የሚታወቀውን አመታዊ የኳስ ግጥሚያ ምክንያት በማድረግ ተሰባስበው ለቫይረሱ መዛመት አመቺ ሁኔታ ከመስጠት እንዲቆጠቡ የጤና ባለስልጣናት እየመከሩ ናቸው። የዋንጫ ግጥሚያው በየአመቱ በትላልቅ መኖሪያ ቤቶችና ምግብ ቤቶች፣ እንዲሁም መጠጥ ቤቶች የስፖርት አፍቃሪው በብዛት ተሰባስቦ በቴሌቪዥን ይከታተለዋል። የዘንድሮውን ግን ሰው ያንን ትቶ አብሮት ከሚኖረው ሰው ጋር ብቻ ሆኖ እንዲያይ ነው የጤና ባለስልጣናት እየመከሩ ያሉት። በተያያዘ ዜና ዩናይትድ ስቴትስ ውስጥ ባሉ አንዳንድ አካባቢዎች ነዋሪዎችን ፍትሐዊ በሆነ መንገድ የኮሮና ቫይረስ ክትባት እንዲከተቡ ለማዳረስ የሚካሄደው ጥረት ችግር እየገጠመው ቆይቷል። የሀገሪቱ መዲና ዋሽንግተን ዲሲም ከነዚህ አንዷ ስትሆን እጅግ ደሃ የሆኑት የከተማዋ አካባቢዎች በክትባት ዘመቻ በቂ ተደራሽነት እንዳላገኙ ተመልክተዋል። አሁኑ ጊዜ ግን የከተማይቱ ከንቲባ ያሰማሯቸው አረጋውያን መኖሪያ ቤቶችን በር እያንኳኩ ክትባቱን ለመውሰድ እንዲመዘገቡ ቅስቀሳ መጀመራቸው ተሰምቷል። መጨረሻም የሚያንማርን መንግስት አስወግዶ በትረስልጣኑን የተቆጣጠረው የሀገሪቱ የጦር ሰራዊት የኢንተርኔት አገልግሎትን አቋርጧል። ውጥረትና ብጥብጥ በሚፈጠርበት ጊዜ ኢንተርኔትን መዝጋት በዓለም አቀፍ ደረጃ ስልት እየሆነ መጥቷል ስትል የአሜሪካ ድምጿ ኢሳሺራይ ዘግባለች። ጽዮን ግርማ ታቀርበዋለች። በዚህ ሳምንት የሚያንማርን ስልጣን የተቆጣጠረው ወታደራዊ ኃይል የኢንተርኔት አገልግሎቱን አቋርጧል። በዚህ ደግሞ ዜጎች እርስ በርሳቸው እንዳይገናኙና ስለ መፈንቅለ መንግስቱ በቂ መረጃ እንዳይኖራቸው አድርጓቸዋል። በተጨማሪም ጋዜጠኞች ቀውሱን በተመለከተ መረጃ ማጠናቀር እና ያጠናቀሩትን መረጃ ደግሞ ለሕዝብ በማድረስ ላይ እክል አጋጥሟቸዋል። ድንበር ተሻግራ ከምትገኘው ታይላንድ ለበርማ የዜና አገልግሎት የምትሰራው ናይ ናይን የስራ ባልደረቦቿን ማግኘት እንደተቸገረች ገልጻለች። ሰኞ እለት የስራ ባልደረቦቼ ለሁለትና ለሶስት ሰዓታት ከኔትወርክ ውጭ ሆነው ነበር። ጠዋት ላይ የዕለቱን ዘገባችንን እንዴት እንደምናጠናቅር የኤዲቶሪያል ስብሰባ ነበረን። ነገር ግን ሁሉም የስራ ባልደረቦቻችን የመገናኛ መስመር ተቋረጠ፣ የስራ ባልደረቦቼም ከኔትወርክ ውጭ ሆኑ። ወታደራዊ ኃይሉ ኢንተርኔት ብቻ ሳይሆን ስልክም አቋርጦ ነበር ነው ያለችው። ላለፉት በርካታ ዓመታት በሚያንማር የኢንተርኔት መዘጋት ሁኔታ ተደጋግሞ እየተከሰተ ነው። ለምሳሌ ራሂንና ቺን ከተማን ብንመለከት የኢንተርኔት አገልግሎት እንዳልነበራቸው አንዳንድ ጊዜም የተገደበ አገልግሎት እንደነበራቸው እንገነዘባለን። ይህ ሁኔታ እንደ ዩጋንዳ በኢትዮጵያ ትግራይ ክልል በቤላሩስና ና ህንድን ከመሳሰሉ ሀገሮች ጋርም ስናስተያየው ረዘም ላለ ጊዜ በሚካሄዱ ምርጫዎች ተቃውሞና ህዝባዊ አመጽ ኖርበት ጊዜ የኢንተርኔት አገልግሎት ሲቋረጥ ተስተውሏል። በካሽሚርም የኢንተርኔት አገልግሎት ተቋርጧል። ህንድ ይህን ያደረገችው አክራሪነትን እና የሀሰት ዜናዎችን ለመዋጋት መሆኑን ስትገልጽ ቆይታለች። የኢንተርኔት መቋረጥ የአገልግሎቱ ቀርፋፋ መሆን፣ እንዲሁም የድረ ገጾች መታገድ መረጃን ለማህበረሰብ የማድረስን ሂደት አስቸጋሪ ያደርገዋል። የተባበሩት መንግስታት ድርጅት የኢንተርኔት መቋረጥ የመረጃ ተደራሽነትን የበለጠ አስቸጋሪ ያደርገዋል ይላል። የተባበሩት መንግስታት ድርጅት ሀሳብን በነጻነት የመግለጽ ነጻነት ልዩ ጸሐፊ ኤሬን ካህን ስለዚሁ ሲናገሩ እንደዚህ ያሉ አካሄዶች የሰውን መረጃ የማግኘት መብት ለመቁረጥ የሚያገለግሉ በጣም ደብዛዛ መሳሪያ ናቸው። ካለፈው ሳምንት ጀምሮ በሚያንማር ያለው የኢንተርኔት ሁኔታ ተለውጧል። ጋዜጠኞችና የመብት አራማጆች በበኩላቸው አገልግሎቱን ለማግኘት እየጣሩ መሆኑን ይናገራሉ። በኢሻሳሪ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ሲሆንን ለዘገባው አመሰግናለሁ። አድማጮች ለሰዓቱ ያለን ዜና በዚሁ ተጠናቀቀ። ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ፣ ጥር 28 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ፕሬዚዳንት ጆ ባይደን በነገ እለትና ከነገ በስቲያ የሚካሄደውን የአፍሪቃ ህብረት 34ተኛውን የመሪዎች ጉባኤ አስመልክቶ በዛሬ እለት መልእክት አስተላልፈዋል። ፕሬዚዳንቱ በመልእክታቸው አስተዳደራቸው የኮቪድ-19ን ወረርሽኝ እና የጸጥታ ጉዳዮችን ጨምሮ ከአፍሪቃ ህብረት ጋር በተለያዩ ጉዳዮች አብሮ እንደሚሰራ ተናግረዋል። በሌላም በኩል ፕሬዚዳንት ባይደን ትላንት ሐሙስ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤትን በመጎብኘት የሀገራቸውን የውጭ ጉዳዮች ፖሊሲ ራዕይ ይፋ አድርገዋል በየመን ለሚካሄደው የወታደራዊ ዘመቻ ጥቃት ዩናይትድ ስቴትስ የምታደርገውን ድጋፍ እንድታቋረጥ በማዘዝና አጠቃላይ ፖሊሲውም ወደ ዲፕሎማሲው መርህ እንዲቀየር አሳስበዋል። የአሜሪካ ድምጿ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲሴይን ያጠናከረችውን ዘገባና የባይደንን መልእክት አጣምሮ ደረጀ ደስታ እንደሚከተለው ያቀርበዋል። ሄሎ ኤሪን ም ሆኖ ንድ ሰንድ በስት ጤና ይስጥልኝ ለሁላችሁም። ለመጪው የአፍሪካ ህብረት ጉባኤ የዩናይትድ ስቴትስን ህዝብ የላቀ ምኞት ስገልጽላችሁ ኩራት ይሰማኛል። ባይደን ለአፍሪካ ህብረት 34ተኛው መሪዎች ጉባኤ ባስተላለፉት መልእክታቸው፣ ይህ ያሳለፍነው ዓመት ያሳየን ነገር ቢኖር ዓለማችን ምን ያህል የተገናኘች መሆኑን ነው። ዕጣችን እንዴት የተሳሰረ እንደሆነ አይተንበታል ብለዋል። የኔ አስተዳደር በዓለም ላይ ያለውን ትብብር መልሶ ለማጠንከር እንደ አፍሪካ ህብረት ካሉ ዓለም አቀፍ ተቋማት ጋር መልሶ ለመገናኘት ቆርጦ መነሳቱም ለዚህ ነው በማለት ተናግረዋል። የወደፊቱ ተስፋችንን እውን ለማድረግ ሁላችንም አብረን መስራት ይኖርብናል ያሉት ባይደን ለምን አብሮ መስራት እንደሚገባም ሲያስረዱ ይህንን ብለዋል። ኤ ፊውቸር ኦፍ ግሮዊንግ ትሬድ ኤንድ ኢንቨስትመንት ዛት አድቫንስስ ፕሮስፐሪቲ ፎር ኦል አወር ናሽንስ። ለሀገሮቻችን ሁሉ ብልጽግናን የሚያራምድ የአዳጊ ንግድና መዋዕለ ነዋይ መጻኢ ጊዜ፣ ለዜጎቻችን ሁሉ የሰላምና የደህንነት ሕይወት የሚያበዛ መጻኢ ጊዜ፣ በዲሞክራሲያዊ ተቋሞቻችን ላይና ለሁሉም ሰዎች ሰብአዊ መብቶች ጥበቃ ለሴቶችና ልጃገረዶች፣ ለተመሳሳይ ጾታ ፍቅረኞች ወይም ጾታቸውን ለለወጡ ግለሰቦች፣ የአካል ጉዳት ላለባቸውና የማንም ጎሳ አባል ለሆኑ ምንም አይነት አመጣጥ ላላቸው ሁሉ ሀብትና አቅማችንን የምናፈስበት መጻኢ ጊዜ ከፊታችን አለ። ካሰብንበትም ለመድረስ እነዚህን የገጠሙንን ፈተናዎች ሁሉ መቋቋም ይኖርብናል ያሉት ባይደን፣ በዓለም ጤና ላይ ኢንቨስት ማድረግ ይኖርብናል ብለዋል። የኮቪድ-19 ወረርሽኝ መክታት እና መከላከልን ጨምሮ የወደፊቱ የጤና ቀውስ የሆኑትን ለይቶ ለማወቅና ምላሽ ለመስጠት እንደሚገባም አስረድተዋል። ለዚህም ከአፍሪካ የበሽታዎች ቁጥጥርና መከላከል ማዕከል እና ከሌሎች ተቋማት ጋር በመተባበር እንደሚሰሩም ገልጸዋል። የአየር ንብረትን ለማሻሻል አስመልክቶ ያለንን ህልም ለማሳካትና እስካሁን ያለውን ብክለት ያደረሰውን ጉዳት ለማሻሻል ከታዳጊ አገሮችም ጋር እንደሚሰሩ አስታውቀዋል። በአፍሪካ የሰዎችን ህይወት በመቅጨት ላይ ያሉትን ግጭቶች ሁሉ ለማስወገድ የሚቻልበትን ዘላቂ የሆኑ የዲፕሎማሲን ለማስፈን ከአፍሪካ ህብረት ጋር በመነጋገር እንደሚሰሩም አስረድተዋል። ባይደን እነዚህ የዘረዘሯቸው ነገሮች በሙሉ በቀላሉ የሚከናወኑ አለመሆናቸውን በመግለጽ የሚከተለውን ብለዋል። ከእነዚህ አንዱም ቢሆን እንኳ ቀላል አይደለም። ይሁን እንጂ ዩናይትድ ስቴትስ ከእናንተ ጋር በአጋርነት ለመቆምና ለጋራ መከባበር ዝግጁ ሆና ትገኛለች። እጅግ የሰፋ የሥራ ፈጠራና አዲስ ነገር አፍላቂነት ባለባቸው በአፍሪካ ሀገሮች ላይ እምነት አለን። ፈተናዎቹ እጅግ የገዘፉ ቢሆኑም ሀገሮቻችን፣ ሕዝቦቻችን፣ የአፍሪካ ህብረት ይጋፈጧቸው ዘንድ ብቃት አላቸው። በሚቀጥለው ጉባኤያችሁ ላይ በአካል እገኛለሁ የሚል ተስፋ አለኝ። ለአሁን ላመሰግናችሁ እሻለሁ። አመሰግናለሁ። አምላክ ሁላችሁንም ይባርክ። በሌላም በኩል ትናንት ሐሙስ የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት የጎበኙት ፕሬዝደንት ባይደን በአሜሪካም ሆነ በመላው ዓለም ለሚገኙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዲፕሎማቶችና ሰራተኞች አስቸኳይ መልእክት ነበራቸው። አሜሪካ ይስ ባክ፣ ዲፕሎማሲ ይስ ባክ። አሜሪካ ተመልሳለች ዲፕሎማሲ ተመልሷል። መስራት ለምፈልገው ነገር ሁሉ ምሰሶው እናንተ ናችሁ። ባይደን በሳዑዲ አረቢያ መሪነት በየመን የእርስ በርሱ ጦርነት ለሚደረገው ወታደራዊ ጣልቃ ገብነት በቀድሞ ፕሬዚደንት ትራምፕ ይሰጥ የነበረውን ድጋፍ እንዲቀለበስ አድርገውታል። This war has to end. And to የመንም ይህ ጦርነት መቆም አለበት። የገባነውን ቃልም ተግባራዊ ለማድረግ ከየመን ጦርነት ጋር የተያያዘውን ወታደራዊ የመሳሪያ ሽያጭን ጨምሮ የመን ውስጥ በሚካሄደው ጦርነት አሜሪካ ለወታደራዊ የጥቃት ዘመቻው የምትሰጠውን ድጋፍ ሁሉ እያቋረጥን ነው። ባይደን የየመንን ጉዳይ የሚከታተል የዩናይትድ ስቴትስ ልዩ መልእክተኛ ያቋቋሙ ሲሆን የብዙ ዘመን አገልግሎት ያላቸውን ዲፕሎማት ቲም ሌንደር ኪንግን ስራውን እንዲመሩ ሾሟቸዋል። ሴንተር ኦፍ አሜሪካን ፕሮግረስ ከሚባል ተቋም ብራያን ካቱሊስ ይህ ትልቅ ለውጥ መኖሩን ያሳያል ይላሉ። having በዚያ ቦታ የዩናይትድ ስቴትስን ዲፕሎማት መመደብ ማለት ትልቅ መልእክት የሚያስተላልፍ ይመስለኛል። ዩናይትድ ስቴትስ ከልቧ ግጭቱ እንዲያበቃ የምትፈልግና አንድ ለውጥ እንዲኖርም ቁርጠኝነት ያላት ይመስለኛል። ባይደን በግጭትና እልቂት ከታመሱ እንደ የመን ካሉት አገሮች የሚመጡ ስደተኞችን አስመልክቶ የሚያስታውቁት ሌላ አንድ ትልቅ ዜናም ነበራቸው። I'm approving an executive order to begin the hard work of restoring our refugee admissions program to help meet the unprecedented global need. ባይደን በማይነማር የተካሄደውን ወታደራዊ መፈንቅለ መንግስትም አውግዘዋል። ወታደሮቹ ስልጣን እንዲለቁና ሲቪል መሪዎችንም እንዲፈቱ የኢንተርኔት አገልግሎትን መልሰው በመልቀቅ ግንኙነቱን ክፍት እንዲያደርጉ ጠይቀዋል። ፕሬዚደንቱ በመላው ዓለም ያሉ የዩናይትድ ስቴትስ ወታደራዊ ኃይሎችን ሁኔታ እንዲቃኝ ያዘዙ ሲሆን የቀድሞ ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስ ወታደሮች ከጀርመን ለቀው እንዲወጡ የሰጡትን ትዕዛዝ እንዲገታ አዘዋል። ከሴንተር ኦፍ አሜሪካን ፕሮግረስ ብራያን ስካቱሊስ በቀድሞ ፕሬዚደንት ትራምፕ የወስዷቸው ከነበሩት ያልተለመዱ እርምጃዎች አንጻር የባይደን ውሳኔዎች ለጀርመን እና የአሜሪካ የቅርብ አጋር ለሆኑ የአውሮፓ አገራት መተማመኛን ይሰጣል። እንዲህ ብለዋል። ብራያን to the ዩስ ፖሲ እናም ደግሞ እንደሚመስለኝ ይህ ውሳኔ የሚያደርገው ነገር ቢኖር የአሜሪካን የውጭ ጉዳይ ፖሊሲ ከዩናይትድ ስቴትስ አጋሮች በተለይም ደግሞ ዲሞክራሲያዊ ከሆኑ አገሮች ጋር በቅርበትና ተባብሮ መስራት ወደ ተለመደበት የሚመልስ ይሆናል። ፕሬዚደንት ባይደን ለውጭ ጉዳይ ሚኒስቴር ሰራተኞች ሲናገሩ ሙያዊ አስተዋጽኦአቸውን እንደሚያከብሩና በግል እንደማያጠቋቸው በስራቸውም ያልተገባ ፖለቲካዊ ትርጉም እንደማይሰጧቸው ገልጸውላቸዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። የፊታችን ግንቦት ወር መጨረሻ ይካሄዳል ተብሎ ለሚጠበቀው ስድስተኛው ሀገራዊ ምርጫ በ አራት መቶ ስድስት ወረዳዎች እጩዎቹን እንዳስመረጠ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ይፋ አደረገ። ለምርጫው ማካሄጃም ከማዕከል ብቻ ከአንድ መቶ አርባ ሚሊዮን ብር ያላነሰ በጀት ለማሰባሰብ ማቀዱን አመልክቷል። መለስካቸው አማሃ ተከታትሎታል። ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ እንዳስታወቀው ባለፉት 20 ወራት በመላ ሀገሪቷ መዋቅሩን ለመዘርጋት ጥረት ሲያደርግ እንደነበረ አብራርተዋል። በዚህም መሰረት በሀገሪቱ ውስጥ በአራት መቶ ሰላሳ አምስት የምርጫ ወረዳዎች ይህንን ተግባራዊ እንዳደረገ ተገልጸዋል። ከ228 በላይ ጽህፈት ቤቶችንም እንደከፈተ ታውቋል። በምርጫ 2013ም ጠቃሚ ውጤት ለማግኘት የሚያስችል ዝግጅት እያደረገ እንደሆነም በመግለጫው ላይ አመልክቷል። አቶ ዘላለም ወርቅ አገኘው፣ በፓርቲው የህዝብ ግንኙነት የኮሚኒኬሽን ክፍል ኃላፊ መግለጫውን በንባብ አሰምተው ነበረ። ዜማ ካስቀመጣቸው አራት ስትራቴጂካዊ ግቦች መካከል አንዱ በምርጫ አሸንፎ መንግስት መሆንና ሀገር ማስተዳደር ነው። ይህን ግብ ለማሳካት የተለያዩ ስራዎችን ስንሰራ ቆይተናል። ከእነዚህም ውስጥ አንዱ ከጥር 1 2013 ዓ ም ጀምሮ በየምርጫ ወረዳዎቹ ስንሰራ የቆየ ነው። ፓርቲውን ወክለው በመጪው ሀገራዊ ምርጫ የሚሳተፉ እጩዎች ምርጫ ነው። በመላ ሀገሪቱ በሚገኙ የምርጫ ወረዳዎች እጩዎችን ስናስመረጥ ቆይተናል። በዚህ ሂደት እያንዳንዱ ምርጫ ወረዳ የራሱን እጩዎች በዲሞክራሲያዊ መንገድ በጠቅላላ ጉባኤ ማስመረጥ ችሏል። ከአሁኑ ሂደትም በአራት መቶ ስድስት ምርጫ ወረዳዎች ላይ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ኢዜማን ወክለው የሚወዳደሩ እጩዎች ማስመረጥ ችለናል። ከሀገሪቱ የምርጫ ወረዳዎች ቁጥር አኳያ የፓርቲው እቅድ ምን እንደሚመስል ከጋዜጠኞች ለተሰነዘረው የማብራሪያ ጥያቄም ምላሽ ተሰጥቷል። የኢዜማ የምርጫ ስትራቴጂና ማኔጅመንት ጽህፈት ቤት ኃላፊ ካውሰር እድሪስ ይህን ብለዋል። እስካሁን የሄድንበት አራት መቶ ስድስት የምርጫ ወረዳ ነው። እነዚህ አራት መቶ ስድስት የምርጫ ወረዳዎች በጠቅላላ ጉባኤ ማድረግ የቻልናቸው ነው። እኛ እስከ አምስት መቶ ምርጫ ወረዳ በእኛ ደረጃ ያቀድነው ነው ሚኒመም፣ ማክሲመም ደግሞ 547ቱንም ምርጫ ወረዳዎች እንሄድበታለን ብለን ነው ያቀድን የነበር ነው። አራት መቶ ስድስቱን በዚህ ሶስት ሳምንት ውስጥ በጠቅላላ ጉባኤ ማስመረጥ ችለናል። ሌሎቹ ግን የጸጥታ ችግር ያለባቸው አካባቢዎች ሚሊዮኖች የሚቆጠር ገንዘብ እንደሚያስፈልግ በጀት አውጥቶ እንቅስቃሴ እያደረገ እንደሆነም ተመልክቷል። አቶ ዘላለም ወርቅ አገኘው እስካሁን የተለያዩ ድጋፍ ሲያደርግልን የነበረው ሕዝባችን በተግባር ምን መስራት እንደምንችል ከዘረጋናቸው መዋቅሮችና አሁን ያለንን ተቋማዊ አቅም ዋቢዎቻችን ናቸው። ይዜማ ህዝብ በበቂ ሁኔታ ያልተሳተፈበት የዲሞክራሲ ስርዓት ግንባታ መሰረታዊ ለውጥ ያመጣል ብሎ አያምንም። እንደ ዜጋ ሀሳባችንን በቁጭት ልንገልጽ እንችላለን። ስለ ሀገራችን አጥብቀን ሊያሳስበን ይችላል። ይህ ብቻውን ግን ወደምንፈልገው ግብ አይወስደንም። ህዝብ በስፋት ካልተሳተፈበት ሁል ጊዜም የምንፈልገው ሳይሆን የምንፈራውን ድጋፍ እየሰጠን ከችግሩ አዙሪት ልንወጣ አንችልም። ይህ አካሄድ ለአንዴና ለመጨረሻ ጊዜ ሊቀረፍ ይገባል። በዲሞክራሲ ስርዓት ግንባታ ፓርቲዎች ሊደገፉ የሚገባው በህዝብ ነው። በጀቱን በተመለከተ ዘርዘር ያለ መረጃ እንዲሰጥ ጋዜጠኞች ጥያቄዎቻቸውን አቅርበዋል። የፓርቲው የአመራር አባላት እንዳስረዱት ያስፈልጋል የተባለው በጀት በሦስት ደረጃ የተከፋፈለ ነው። የፓርቲው ምክትል መሪ አቶ አንዷለም አራጌ እንዳብራሩት እያንዳንዱ ወረዳ የሚያስፈልገው እንደየአቅሙ የተለያየ ቢሆንም ከማዕከል የታሰበውን በጀት ምን ያህል እንደሆነ ተናግረዋል። በማዕከል ደረጃ ወደ 140 ሚሊዮን ብር ያህል ወረዳዎችን ለመደገፍና የተለያዩ እንቅስቃሴዎችን በማዕከል የሚሰሩትም ለመደገፍ ወደ 140 ሚሊዮን ብር ለማሰባሰብ አቅደናል። በግሎባል ሆቴል ያዘጋጀነው ዝግጅት አንዱ የዛ አካል ነው። ተከታታይ ሌሎች ዝግጅቶችን እናደርጋለን። በጣም ባለጸጋ ከሚባሉት እስከ ምስኪን የሚባሉት ድረስ በር እናንኳኳለን። ሁለቱም ነጻነት ያስፈልጋቸዋል ብለን እናምናለን። ይህ ዘመን ከተሳካልን፣ ፈጣሪን ከረዳን፣ ዲሞክራሲን የምናዋልድበት ዘመን ነው። ቁጭ ብለን የምንጠብቀው ሳይሆን ሁላችንም ዜጎች እንደ አቅማችን የቻልነውን ሁሉ አስተዋጽኦ ማድረግ አለብን ብለን እናምናለን። ኢዜማ እጩዎቹን ለማወዳደር ባደረገው እንቅስቃሴ የተለያዩ ችግሮች እንዳጋጠሙትም ተገልጿል። ይሁንና አገሪቷ ተረጋግታ ወደፊት እንድትሄድ ሕመማችንንም ቻል ማድረግ ይኖርብናል ሲሉ የፓርቲው ምክትል መሪ አስገንዝበዋል።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 በኦሮሞ ነጻነት ግንባር ኦነግ አመራሮች መካከል የተፈጠረው አለመግባባት በስራ አስፈጻሚው በኩል ሊቀረፍ አለመቻሉን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ የድርጅቱ አባላት የተለያዩ መዋቅሮችና አመራሮች ይህን ተረድተው ጠቅላላ ጉባኤ እንዲካሄድ የሚያደርጉበትን ማንኛውንም መንገዶች እንዲጠቀሙ አሳስቧል። አለመግባባቱ እስካሁን ስላልተፈታበት ምክንያት አንደኛው ቡድን ሌላውን በእንቢተኝነት ከሷል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ ምርጫ ቦርድ በኦነግ አመራሮች መካከል የተፈጠረውን ችግር ለመፍታት የተደረገው የመጀመሪያ ጥረት ባለመሳካቱ ምክንያት ጉዳዩን ከባለሙያዎች ጉባኤ ይልቅ በራሱ ሊያይ መገደዱን በትላንትና ዕለት በፌስቡክ ገጹ ላይ ገልጾ ነበር። ግን በቦርዱ በኩል የተደረጉ ጥረቶች እንዳልተሳኩም አስታውቋል። በፓርቲው መካከል አለመግባባት ሲከሰት እና ለቦርዱ ሲቀርብለት የባለሙያዎች ኮሚቴ አቋቁሞ ጉዳዩን መመርመር ለቦርዱ በአዋጅ የተሰጠ ሥልጣን መሆኑን ያስታወቀው የቦርዱ መግለጫ በዚህ መሠረት ውሳኔ አሳልፎ እንደነበረ ገልጿል። ነገር ግን በእነ አቶ አራርሳ ቢቂላ በኩል ባለሙያዎች ቢመደቡም በእነ አቶ ዳውድ ኢብሳ በኩል ባለሙያዎች ለመመደብ ፈቃደኛ ባለመሆናቸው እና በፓርቲው የውስጥ ደንብ መጠናቀቅ ያለበት ጉዳይ ነው በማለታቸው ባለሙያ ሳይቋቋም መቅረቱን ቦርዱ ገልጿል። ሆኖም ቦርዱ ጉዳዩን ባለሙያ አልተቋቋመም ብሎ እንዳልተወው ገልጾ ጉዳዩን በራሱ በመመርመር ለመፍታት ቢሞክርም እንዳልተሳካለት ጠቁሟል። በዚህም መሰረት ቦርዱ እጁ ላይ ባሉ የሕግ እና የአስተዳደር መሳሪያዎችን በመጠቀም ሊያግዝ የሚችልበትን ተጨማሪ አሰራር አለመኖሩን ተረድቷል ብሏል። በውሳኔው ማጠቃለያም የድርጅቱ አባላት የተለያዩ መዋቅሮች እና አመራሮች ይህንን ተረድተው ጠቅላላ ጉባኤ እንዲያካሄዱ የሚያደርጉበትን ማንኛውንም መንገድ እንዲጠቀሙ በጥብቅ ያሳስባል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። በእነ አቶ አራርሶ ቢቂላ ወገን የሕዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ ቀጀላ መርዳሳ በቦርዱ ውሳኔ ላይ አስተያየት ሰጥተዋል። ድርጅቱ ውስጥ ችግሮች ሲፈጠሩ እንደዚህ አይነት አወዛጋቢ እና ትላልቅ ጉዳዮችን የሚፈታው ጠቅላላ ጉባኤ ስለሆነ ጠቅላላ ጉባኤ መጠራቱ አግባብ ነው ብለን ነው እኛ ምናምንበት ከመጀመሪያውም ተቀብለናል። መጀመሪያውም ውሳኔውን ሲያስተላልፉ ቦርዱ ይህንን ሐሳብ ተቀብለን በእኛ በኩል ስብሰባው ላይም ተገኝተናል። የስራ አስፈፃሚ ኮሚቴን በጠራበት ጊዜ ማለት ነው ቦርዱ። ለዚህ ለጠቅላላ ጉባኤ ዝግጅት ተብሎ ለታይሳ ሰላሳ ቀን የተጠራው ስብሰባ ላይ ተገኝተን ነበር ግን አሁንም ሌላ አማራ ሌላ አማራጭ ፈልገን አናገኝም። ይሄንኑ ነው ተቀብለን ወደ ፊት የምንሄደው ማለት ነው። በተለይ ይህ ጠቅላላ ጉባኤ መደረግ ያለበት ከምርጫ ቀደም ብሎ መሆኑም ነው የተቀመጠው። ይህንን በተመለከተ ቀድማችሁ ተገናኝታችሁ ይሄንን ችግር በጠቅላላ ጉባኤ ለመፍታት ምን ያህል ዝግጁነት አለ? በእኛ በኩል ፍላጎት አለ። ለመገናኘትም ሌላኛውን ወገን የፈለገ መሀል ርቀት ሲሆን ተጉዘን ይህንን ጉዳይ እልባት እንዲያገኝ ከዛኛው ወገን ጋር ለመወያየት እና ወደዚህ ለመግባት ዝግጁ ነን። እንግዲህ ፈቃደኝነቱ አለ የለም የምለው ገና የምናየው ነው። ዋናው ነገር ግን እኛ ድርጅቱን የማዳን ነው። አሁን በእነ አቶ ዳውድ ኢብሳ ወገን የህዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ በቴ ኡርጌሳ በበኩላቸው ቦርዱ የደረሰበትን ውሳኔ አድንቀው ነገር ግን የወጣው መግለጫና በእጅ የደረሳቸው ደብዳቤ ጋር በይዘት ልዩነት አለ ሲሉ ቅሬታቸውን ገልጸዋል። የጠቅላላ ጉባኤ አዘገጃጀትም በተመለከተ ተከታዩንም ተናግረዋል። በደብዳቤ አሳውቀውናል፣ እናመሰግናለን። ስንከራከርም የነበረው በድርጅቱ የራሱ ውስጥ ደንብ አለው። የግጭትም አፈታት ስነስርዓት አለው። ቢሮዋችንና ያለ ሕግ የታሰሩ አመራሮቻችን አሉ። የዚህ ጠቅላላ ጉባኤ አዘጋጅም ጭምር እነሱ እንደተፈቱልን የድርጅታችን ጽህፈት ቤት ጉዳይ መፍትሄ እንዳገኘ እኛ በጥቂት ጊዜ ውስጥ ጥሪ ተደርጎ የምናሳውቀው ይሆናል። ምክንያቱም ጠቅላላ ጉባኤም የሚጠራበት የራሱ አካሄድ አለው። በኛ በእኛ በኩል በማንኛውም ሰዓት በእኛ ድርጅት ያለውን ለራሳችን የምንፈልገው ስለሆነ ጠቅላላ ጉባኤ እናደርጋለን እናደራጃለን። አሁን የሚነሳው መጀመሪያ አንዱ ሌላኛውን የማገዱ የተፈጠረው በስራ አስፈጻሚ ኮሚቴ አባላቶች መካከል ነው። ሁለቱ ተገናኝተው ቢነጋገሩ ሌላኛው ችግር መፈታት ይችላል የሚሉ አሉ። ይህም በተመለከተ ተገናኝታችሁ ተቀራርባችሁ ለመነጋገር ያደረጋችሁት ሙከራ አለ እኛ መጀመሪያም ቢሆን ባለው ህገ ደንብ የጠቀስኩትን አደደናል ለዛ እምቢተኝነት ያሳየው ያ ቡድን ነው ከዛ ውጪ ከቦርዱ ውጪ የተረፉት ሽማግሌዎች የመጫቱ ለማ መሪዎች የኦሳ የኦሮሞ ጥናት ማህበር መሪዎች ፕሬዝዳንት፣ እንደዚሁ ጉዳዩ ይመለከተናል የሚሉት አባገዳዎች ገዳዎች ሞክረዋል። ቱለማም አባገዳ ባሉበት ለማቀራረብ ጥረት አድርጓል። ይሄ ሁሉ አይ ቦርዱ ይፈታልናል እናንተን አይመለከታችሁም ብሎ እምቢ ያለው የአፈንጋጭ ቡድን ነው ማለት ነው። የኦሮሞ ነጻነት ግንባር የስነ ስርአት እና ቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ፍላጎት ቢኖርም እንኳን ጠቅላላ ጉባኤ ለመጥራት የሚያስቸግሩ ጉዳዮች አሉ ይላሉ። እኛ እንደ ኮሚቴ በሁለቱ ዶች መካከል ስለአንዱ ችግር የሚፈለገውን ያህል ጥናት አድርገናል። ዶክመንት አድርገን ይዘናል። የያዝነውን ዶክመንት ደግሞ ተጠሪነታችን ለጠቅላላ ጉባኤ ስለሆነ በጠቅላላ ጉባኤ እንዲሁም ለኦነግ ማዕከላዊ ምክር ቤት የምናቀርብ ይሆናል። ከዚህ በተረፈ አሁን ጠቅላላ ጉባኤው ይጠራ ስለሚባለው በኦነግ ሕገ ደንብ መሰረት ጠቅላላ ጉባኤውን መጥራት የሚችለው የኦነግ የማዕከላዊ ምክር ቤት አባላቶች ናቸው። እነዚህ ወደ አርባ ስምንት አካባቢ የሚሆኑ ናቸው። ከነዚህ ውስጥ ደግሞ ጉባኤ ተሟልቷል የሚባለው ሁለት ሶስተኛው ሲገኝ ነው። ማለት እንግዲህ በትንሹ ሰላሳ ሁለት ሰው ሲገኝ ነው። አሁን የባለኝ መረጃ አብዛኞቹ እስር ቤት ነው ያሉት። ከዛም በተጨማሪ ደግሞ የኦነግ ማዕከላዊ ጽሕፈት ቤትም እዚህ ጉለሌ የሚገኘውም ከተዘጋ ሰንብቷል። ያው እንደምታውቁት አገልግሎት እየሰጠ አይደለም። የዚህን አይነት ጠቅላላ ጉባኤ ለማዘጋጀት መጠነ ሰፊ ዝግጅት ነው የሚያስፈልገው። አሁን ኦነግ ይሄንን ለመጥራት በዛ አቋም ላይ ያለ አይመስለኝም። በመሰረቱ ይሄ ስልጣኑ የስራ አስፈጻሚና እንዳልኩት የኦነግ ማዕከላዊ ምክር ቤት አባል ነው። ምን ሊያደርጉ እንደሚችሉ እነሱ እንግዲህ ለወደፊቱ የሚወስኑትን አብረን ነው የምናየው። ስልጣን ጉባኤ የሚካሄደ በየአምስት ዓመቱ ነው። በየአምስት ዓመቱ ሲካሄድም የማዕከላዊ ኮሚቴ አባላቶች ተሰብስቦ በሚወስኑት ውሳኔ ላይ ተመርኩዞ ነው የሚጠራው። እነሱም ቢሆን ከአስቸኳይ ስብሰባ ወይም ጉባኤ ውሳኔ ይፈልጋል ተብሎ የሚገመት ነገር በምኖርበት ጊዜ ስብሰባ ሊጠሩ ይችላሉ። አሁን ያቶ ሊወስኑ የሚያስችለቸው እያየን አይደለምና ያ ከበድ ያለ ነገር ይመስለኛል። የኢትዮጵያ ብሔራዊ ምርጫ ቦርድ በመግለጫው ላይ ካሰፈራቸው ዝርዝር ጉዳዮች አንዱ የፓርቲው አመራር ቀውስ ውስጥ እንደገባ እና ለአባላቶቹ አመራር መስጠት የማይችልበት ሁኔታ ላይ በመገንዘብ ሁለቱም ቡድን ያቀረቧቸውን እገዳዎች ሕጋዊ እንዳልሆኑ በመወሰን የሁለቱም ወገን በነበራቸው ሕጋዊ ኃላፊነት ላይ እንደሚቆዩ መበየኑን ቦርዱ አስታውቋል። ቦርዱ ችግሩን ለመፍታት የሚያስቸግራቸው ሂደቶች ውስጥ ሁሉ በሁለቱም ወገኖች አስተዳደራዊ ጉዳዮችን የሚመለከቱ ማመልከቻዎችን መቅረብ መቀጠላቸውንም ጠቁሟል። የመጨረሻው ማሳሰቢያ አዘል ውሳኔም ጠቅላላ ጉባኤ በማካሄድ ፓርቲው ችግሩን እንዲፈታ ለማድረግ የድርጅቱ አባላት የተለያዩ መዋቅሮችና አመራሮች ድርሻ ከፍተኛ መሆኑን ነው ያተኮረበት። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በተለያዩ የኦሮሚያ ከተሞች ለብልጽግና ፓርቲ ድጋፍ በተካሄዱ ሰልፎች ላይ በተሰሙት ምልክቶች የፖለቲካ ፓርቲዎች ምዝገባና የስነ ምግባር ሕግ ድንጋጌዎች ተጥሰዋል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ከሰሰ። ሰልፉ የተዘጋጀው በሕዝብ ነው ያለው የኦሮሚያ ብልጽግና ጽሕፈት ቤት በበኩሉ የተተቹትም ጽንፈኞች ናቸው ይላል። ለዝርዝሩ ሙክታል ጀማል ለብልጽግና ፓርቲ ድጋፋቸውን ለማሳየት ማክሰኞ በተለያዩ ኦሮሚያ ከተሞች በተደረጉ ሰልፎች ላይ የተባሉ ንግግሮችና የተነሱ መፈክሮች በህጋዊነት ተመዝግበው የሚንቀሳቀሱ ፓርቲዎችን የአማራ ብሔራዊ ንቅናቄን፣ ባልደራስ ለእውነተኛና ለዲሞክራሲ ፓርቲንና የኦሮሞ ነፃነት ግንባርን በአመፃ ተግባር በመሳተፍ ከምርጫ ቦርድ ከተሰረዘው ህወሓት ጋር አንድ በማድረግ የኢትዮጵያ ጠላቶች ናቸው ብለው በመፈረጅና ህገወጥ ናቸው በማለት የምርጫ የፖለቲካ ፓርቲዎችን ምዝገባና የሥነ ሥርዓት ሕግ 1162 ሕዝባር 2011 ላይ ያሉ ድንጋጌዎችን የሚጥስ ናቸው ሲል የኢትዮጵያ ምርጫ ቦርድ በሰጠው መግለጫ አስታውቋል። ቦርዱ የሰልፈኞቹን መልእክቶች ከተለያዩ መገናኛ ብዙሃን አሰባስቦ መመልከቱን የገለጸ ሲሆን ንግግሮቹና መፈክሮቹ በአዋጅ አንቀጽ 132 ንዑስ አንቀጽ 2 ሀ ላይ የተቀመጠውን ስም የማጥፋት ንግግርን የሚከለክል ድንጋጌ እንዲሁም በዚሁ ሕግ አንቀጽ 134 ሕዝባር ሁለት ላይ የተቀመጠውን የሌሎች የፖለቲካ ፓርቲዎች ሐሳባቸውን በነጻነት እንዳያሰራጩ ስጋትና ፍርሃት የመፍጠር የሥነ ምግባር ጥሰት የሚፈጽሙ ሆኖ አግኝቻቸዋለሁ ብሏል። የተጠቀሱ የፖለቲካ ፓርቲዎችና ገዢው ፓርቲ በጋራ ተስማምተው በፈረሙት የቃል ኪዳን ሰነድ አንቀጽ ስምንት ንዑስ አንቀጽ አንድ ላይ የተቀመጠውን ሁሉም የፖለቲካ ፓርቲዎች በየትኛውም ጉዳይ ላይ ሊኖር የሚችል የዓላማ የሐሳብ ወይንም የዘር ልዩነት ወይንም ሌላ ምክንያት ሰረ በቶች የሚሰራ አለባቸው የሚለውን አንቀጽም የሚጠስ ተግባር መፈጸሙንም ቦርዱ አመልክቷል። በጉዳዩ ላይ የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ቃል አቀባይ አቶ ታየ ደንዳአ ተከታዩም ብለዋል። ሪሪኡመኒ ኦፊ ከተኤ ሙምጭ ሚኒስቴራ ደገሩ ዳፉመኒ ከቀውም ሰሲያሲን በሄ ይህ ሰልፍ ህዝቡ ጠቅላይ ሚኒስትሩን ለመደገፍ በራሱ ተነሳሽነት የወጣው ነው። አካሄዱ ህዝቡ ባዘጋጀበት ነበር የተፈጸመው። ህዝቡ እዛ ላይ የተናገረው በምርጫ ቦርድ የተቀመጠውን ስነ ምግባር የጣሰ ሊሆን ይችላል። ግን እኛ እንደ ብልጽግና ፓርቲ የምርጫ ቦርድን ህግ መከበር አለበት ብለን እናምናለን። ስህተት እና ክፍተት ባለበት ቦታ ላይ ተስተካክሎ ህግ መከበር አለበት እንላለን። ነገር ግን ጽንፈኝነትን በተመለከተ እንደ ፓርቲ አቋምም አደጋ ነው ብለን እናምናለን። ንግግሩን ያደረጉት ባለሥልጣናት በሕዝቡ ተጋብዘው ነው እዛ የተገኙት። አመራሮቻችን የተናገሩት የአፍ ወለምታ ካለ መመልከት ይቻላል። ሆኖም ግን የሰልፍ ትዕይንቱን እኛ አላዘጋጀንም ነው ያሉት አቶ ታዬ ተመሳሳይ የሕግ ጥሰት በምርጫ የፖለቲካ ፓርቲዎች ምዝገባና ስነ ምግባር ሕግ 1162 ሕዝባር 2011 እና ተያያዥ መመሪያ መሰረት፣ በቅስቀሳ በንግግርና በሌሎችም ለሕዝብ የሚሰራጩ መልእክቶች ላይ ክትትል በማድረግ ከእጩነት እስከ መሰረዝ የሚደርስ እርምጃ ሊወስድ እንደሚችል የኢትዮጵያ ምርጫ ቦርድ አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ተከታዩ ዘገባ ወደ ትግራይ ይወስደናል። በትግራይ ክልል በተካሄደው ጦርነት ወቅት በሺዎች የሚቆጠሩ ተሽከርካሪዎቻቸው የተወሰዱባቸው መሆኑን ባለ ንብረቶች ተናገሩ። ሙልጌታ ጽብሃ ዝርዝሩን ይዟል። በትግራይ ክልል ጊዜያዊ አስተዳደር የኮንስትራክሽን መንገድና ትራንስፖርት ቢሮ የትራንስፖርት ዘርፍ ኃላፊ ዶክተር አሰፋ በቀለ እንደገለጹት በትግራይ ክልል በጦርነት ምክንያት እስካሁን በሺዎች የሚቆጠሩ መኪኖች ከባለ ንብረቶች እንደተወሰዱና እንደተቃጠሉ መረጃ አለን ብለዋል ሁኔታ እዳ የመቀጠሉ ገልጸዋል። ዶክተር አሰፋም ወደ ቢሯቸው በመምጣት ንብረታቸው የተወሰደባቸው ከአንድ ሺ አምስት መቶ በላይ ሰዎች ማመልከቻ እንዳስገቡም ገልጸዋል። ማመልከቻ ያስገቡት ወደ መቀለ መምጣት የቻሉ ብቻ እንጂ ጉዳቱ ከዛ በላይ ነው ሲሉ ተናግረዋል። የግል የመንግስት በተጨማሪም የተቋማት መኪኖች፣ የኮንስትራክሽን ተሽከርካሪዎችም እንደተወሰዱ ገልጸዋል። እነዚህ መኪኖች በኢትዮጵያ የመከላከያ ኃይል የኤርትራ ኃይልና ግለሰቦች እጅ እንዳሉ እንዲሁም በሌሎች የኢትዮጵያ ክልሎች እንዳሉ መረጃ ደርሶናል ብለዋል። ህብረተሰቡ በትግራይ ውስጥ የሚኖሩ የተለያዩ አካላት መንግስታዊ፣ መንግስታዊ ያልሆኑ አካላት ንብረታቸው፣ ተሽከርካሪዎቻቸው፣ ወቻቸው የኮንስትራክሽን ማሽነሪ በተለያዩ ሀይላት መወሰዳቸው እና መጥፋታቸው፣ መቃጠላቸው ሪፖርት ስላደረጉ እነዚህ አካላት ምናልባትም በግል ቋንቋ ለመንገር ያክል አሁን የሀገር መከላከያ ሰራዊት በድያውነት የሚጠቀምባቸው ተሽከርካሪዎች አሉ፣ እጅ ውስጥ የሚገኙ አንዳንዱ ደግሞ በተለያዩ አጋጣሚ በተለያዩ የስልክ አካላት ወይም በሌብነት የተሰማሩ አካላት ወደ ተለያየ ቦታ የተወሰዱ አሉ። በስራ ኃይላትም እጅ የሚገኙ ተሽከርካሪዎች እንዳሉ እና ወደ አስመራም እንደተወሰዱ ሪፖርት ደርሶላል። ወደ ተለያዩ የሀገሪቷ ክልሎችም እየተወሰዱ አሉ። በተለይ ወልዲያ፣ ደሴ፣ ጎንደር፣ ባህርዳር፣ አዲስ አበባ ግን ያለ የተሽከርካሪዎች ሽያጭ ህገወጥ ተሽከርካሪዎች የሚሸጡበት የሚቀያየሩበት ሁኔታ እንዳለ ሪፖርት ደርሶናል። የተወሰዱ መኪኖች ለማስመለስ በክልሉ ጊዜያዊ አስተዳደር ግብረ ሀይል መቋቋሙ የተናገሩት ዶክተር አሰፋ ይህ ግብረ ሀይል የኢትዮጵያ መከላከያ ሰራዊት እና ንብረት የጠፋባቸው ባለንብረቶች፣ ሌሎች የሚመለከታቸው አካላትም ያካተተ ነው ሲሉ ተናግሯል። ይህ ግብረ ሀይል የተወሰደ ንብረት ወደ ባለቤቱ ለመመለስ የደረሰ ኪሳራም ለመመዝገብ ይሰራል ሲሉ ተናግሯል። እስካሁን ከኢትዮጵያ መከላከያ አስተዋወት ጋር ያሉ የግለሰብ መኪኖች ለመመለስ ተጠይቀው ፈቃደኛ ናቸው ብለው ሆኖም ግን የመንግስት ንብረት ግን ማርከ ናቸዋል በማለት ፈቃደኛ አይደሉም። ሆኖም በቀጣይ ፖለቲካዊ መፍትሄ ያስፈልገዋል ብለዋል። የኤርትራ ሀይሎች የተወሰዱ ተሽከርካሪዎችም እንዲመለሱ ለፌዴራል መንግስት ጥያቄ ያቅርበናል በማለት ተናግረዋል። ንብረት ከተወሰደባቸው አንዱ አቶ ሰለሞን አብርሃ የተባሉ የግብረ ሀይሎ አባል ሆነው መስራት ጀምረዋል። ተሽከርካሪዎቹ የህዝብ በመሆናቸው ሊመለስ ሲሉ የካሳ ጉዳዩም በመንግስት ሊሰራ ይገባል በማለት ተናግረዋል። ህብረተሰቡ ይሁን ማንም የጸጥታ አካል ተባብሮ የተሰረቁት እና የተመዘበሩት መኪኖች፣ ተሽከርካሪዎች፣ እና የኮንስትራክሽን እቃዎች፣ የኮንስትራክሽን ማሽኖች ባለመግዛት እንዲተባበረን ነው ዳትበት ሆኖ በስርቆት ላይ ካሉ አቅራቢያ ወዳለበት ፀሐይ በማጋለጥ ዳታ በሚያዝ ፎቶግራፍን በሚያዝ በመተባበር እንዲሆን በአብዛኛው ይሄ ነገር

በተቻለ መጠን ከመንግስት አሲስታንስ ፈለጋለን የሚል ስላላቸው ኢንሹራንስ የገብሱም በኢንሹራንስ ሳሳ እንዲከፈላቸውና አገር ውስጥና አገሮች ያሉ ኢንተርናሽናል ኮሚኒቲ ሁሉም ተባብሮ ለህብረተሰቡ አትሊስት ከኑሮ ጋር ከህልውናው ጋር የተያያዙ ነገሮች ስለሆኑ በዚህ በኩል የራሱን የሞራል ግዴታ እና ኃላፊነት እንዲወጣ እስካሁን ዘጠና ሁለት ተሽከርካሪዎች በመለስ መቻሉ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችንን እንዘልቃለን። በማህበራዊ ሚዲያ ትስስር ገጾች ላይ የሚሰራጩ ሀሰተኛና የጥላቻ መረጃዎችን ለመቆጣጠር መንግስት መረጃ አጣሪ ተቋም ሊያቋቁም እንደሚገባ አንድ የባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት መምህርና አንድ ተማሪ ገለጹ። መረጃ አጠቃቀምን አስመልክቶም ግንዛቤን የሚያዳብሩ ተከታታይ ስልጠናዎችም መሰጠት እንዳለባቸው ነው ያሳሰቡት። አስቴር ምስጋናው በርዕሱ ዙሪያ ያሰናዳቸውን ውይይት ይዛ ቀርባለች። ግልጽ የሆነ የመረጃ ስርጭት በመንግስት በኩል አለመኖር በኢትዮጵያ ማህበራዊ ትስስር ገጾች ሐሰተኛ የተዛቡና የጥላቻ ንግግሮች እንዲሰራጩ በር ከፍቷል ብለው ያምናሉ። በባህር ዳር ዩኒቨርሲቲ በጋዜጠኝነትና ተግባቦት ትምህርት ክፍል መምህር ዶክተር ጀማል መሐመድ። ሚዲያው አንድ ነገር መንግስት ተናገር እስከሚለው ጠብቆ የሚናገር ከሆነ ህብረተሰቡ ደግሞ የመንግስት ጉዳይ፣ የፖለቲካ ጉዳይ፣ የአካባቢ ጉዳይ፣ ጸጥታው ጉዳይ ስለሚያሳስበው ያንን ክፍተት ካልሞላ ያለው አማራጭ ወደዛ ሚያድ ነው እዛ ሲሄድ ደግሞ የሚያገኘው እጅግ በጣም ውዥንብር የሞላበት በሳሳተ አንዱ በፈለገው መንገድ መረጃዎችን ህብረተሰቡን ለውዥንብር ያመ በባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል የሶስተኛ ዲግሪ ተማሪው ሰለሞን ታቦር በማህበራዊ ትስስር ገጾች የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች ላይ ጥናቱን እያካሄደ ይገኛል። በማህበራዊ ሚዲያ የሚሰራጨው የጥላቻ ንግግሮች ምንጩ ጽንፍ ከወጣ ብሔርተኝነት የመነጨ መሆኑን በጥናት ግኝት እንደተመለከተ ይገልጻል። ለምሳሌ እኔ ጥናቴን የሰራሁት በሶስት ቦታዎች ላይ ነው። ከኦሮሚያ አምቦን ወስጃለሁ። ከ ከአማራ ክልል ባህር ዳርን ወስጃለሁ። ከትግራይ ክልል መቀሌን ወስጃለሁ። ይህንን ሳምፕል ወስጄ ስሰራ የተረዳሁት ነገር የፖለቲካ ጽንፈኝነት ወጣቱ የኔ ብሎ የሚያስበውን አክቲቪስት ብሔሩን የሚወክልለትን አክቲቪስት በከፍተኛ ቁጥር እንዲከተለው ሆኗል። ያ አክቲቪስት የጻፈው ትክክልም ይሁን ትክክልም አይሁን የእሱን ብሔር ስለሚወክልለት ብቻ ያንን ኢንፎርሜሽን የመከተል ሁኔታ ይታያል። ይሄ እንዴት ሆነ ብዬ በጥናቴ ለማየት ሞክሬ ነበረ። የሆነው ምንድን ነው የኔና የነ ከሌ የሚል አስተሳሰብ ውስጥ ወጣት ከሌ የተባለው ግለሰብ የእኔን ብሔር የሚወክል አክቲቪስት ነው። ስለዚህ ይህ በጭፍን ያንን ግለሰብ የመከተል አዝማሚያ ይታያል። ኢንፎርሜሽኑ ትክክል ነው ወይ? የየትኛውን ብሔር ሊጎዳ ይችላል? በሂደትስ ሀገር ላይ የሚያደርሰው አሉታዊ ተጽዕኖ ምንድን ነው ብሎ ከመፈተሽ፣ ከመመርመር ቆም ብሎም የግለሰቡን ግለሰባዊ ፍላጎት ከመመርመር ይልቅ የሱ ብሔር አክቲቪስት ወይም ማህበራዊ ሚዲያ አንቂ በመሆኑ ብቻ እሱ ያስተላልፈው ነገር ትክክል ነው ብሎ ይመከተል አዝማሚያ በሶስቱም ክልሎች አይችል። ከአማራና ከኦሮሚያ ለየት የሚለው የትግራይ ክልል የሶሻል ሚዲያ እንቅስቃሴ ታስቦበት አጀንዳ ተቀርጾበት ግለሰቦቹ የተለያየ ብሄር ስም ይዘው በዛ የተለያየ የብሄር ስም የጥላቻ ንግግሮች አንዱን ብሄር ከሌላው ብሄር ጋራ የሚያጋጭ የሀገርን ጥቅም አሳልፎ ለሌላ አካል ሊሰጥ በሚችል መልኩ ኢንፎርሜሽኖች ይተላለፉ። በሀሰተኛ መረጃ እና በጥላቻ ንግግር ምክንያት ኢትዮጵያ ችግር ውስጥ መግባቷን የሚናገረው ሰለሞን ታቦር፣ መንግስት ሀሰተኛና የጥላቻ ንግግሮች የሚያከሽፍ ተቋም መገንባት እንዳለበትም ይመክራል። የጥላቻ ንግግሮችን የውሸት ዜናዎችን አንድን ብሄር ከአንድ ብሄር ሊያጋጭ ሊያቃረን የሚችሉ ኢንፎርሜሽኖችን እየተከታተለ የሚያጋለጥ በማዕከላዊነት አንድ ተቋም ራሱን ችሎ መቋቋም መቻል አለበት። ይሄ የመንግስት ትልቅ ኃላፊነት ይመስለኛል። ህዝቡ በተሳሳተ ኢንፎርሜሽን ያልተገባ ውሳኔ እንዳይወሰን፣ ከዛ ባለፈ ደግሞ መንግስትም እንደ መንግስት ያለበትን ኃላፊነት ለመወጣት ይሄ ተቋም በጣም በጣም በጣም ወሳኝ ተቋም። እዚህ ጋር ተያይዞ መንግስት ህግ አውጥቷል የጥላቻ ንግግር ህግ አውጥቷል። ይሄ በጣም ተገቢ ነገር። ብዙ ሀገሮች ህግ አላቸው። እንደ ማሌዥያን መውሰድ ይቻላል፣ እንደ ጀርመንን መውሰድ ይቻላል። ሌሎች ሀገሮችንም እንደ ማሳያ መውሰድ እንችላለን። ለምሳሌ በማሌዥያ የጥላቻ ንግግርን ያስተላለፈ አንድ ግለሰብ እስከ 250 ሺህ የአሜሪካ ዶላር ድረስ ይቀጣል። ጀርመን ሀገር ውስጥ አይታመንም ያወጡት ህግ ማለት ነው። ሃምሳ ሚሊዮን የአሜሪካ ዶላር ቅጣት አለው፣ የጠላቻ ንግግርን፣ የውሸት ንግግርን የሚያስተላልፍ ግለሰብ ማለት ነው። ስለዚህ በሁለቱም ወገን መሄድ መቻል አለብን ማለት ነው። አንደኛ በማስተማሩ መንገድ፣ ሁለተኛ ደግሞ ህጋዊ በሆነው መንገድ መሄድ መቻላለት ሰለሞን ሁለተኛ መፍትሄ የሚለው ደግሞ የመረጃ አጠቃቀም እውቀት በተለይ ለወጣቱ ከታች ክፍል ጀምሮ መሰጠት እንዳለበት ያሳስባል። ግለሰቡ ወደ እሱ የሚመጡትን መረጃዎች በዋነኛነት እነዚህ መረጃዎች ትክክል ናቸው ወይም ሀገር ላይ የሚያደርሱት ተጽዕኖ ምንድነው ብሎ የመፈተሽ ኃላፊነት አለበት። ምክንያቱም እሱ በሚገዛው ኢንፎርሜሽን ከሶስተኛ አካል በሚያስተላልፈው ኢንፎርሜሽን ምክንያት የሀገር ሀብት ሊወድም ይችላል። የግለሰቦች ህይወት አደጋ ላይ ሊወድቅ ይችላል። ከግለሰብ ይጀምራል። ከዛ ከፍ ሲል ትምህርት ቤቶች ኃላፊነት አለባቸው። ከኢለመንተሪ ጀምሮ ሀይ ስኩሎች፣ ከዛ በኋላ ተርሸሪ ኤጁኬሽን። በዋነኛነት ወጣቶች እንደዚህ አይነት አስተሳሰብን የሚገዙበት ቦታ የት ነው ሚባል፣ ዩኒቨርሲቲዎች ናቸው። ዩኒቨርሲቲ አካባቢ በአስተማሪዎች በወጣቶች አደረጃጀት ዩኒቨርሲቲ ውስጥ ባለ ሃይስኩል ውስጥ ባለ የተለያየ አደረጃጀት የሚዲያ ሊትሬሲ የምንለው ወይም ኢንፎርሜሽንን ለይቶ የማወቅ የመረዳት የማገናዘብ ና የማጣራት ክህሎት መሰረት። ዶክተር ጀማል መሐመድም ይህንን ይጋራሉ። ይህን መረጃ የሚያቀብሉት ና የሚያቀባብሉትን ሶሻል ሚዲያ የሚጠቀሙትን በማሰልጠን ይህንን ችግር ማርገብ እናም ደግሞ መቀነስ ይቻላል። ስለዚህ እዛ ላይ ትልቅ ስራ መንግስትም ሆነ በዚህ በሚዲያ ስራ የተሰማሩ አለም አቀፍ የሚሆኑ የአገር ውስጥ ተቋማት በዚህ ላይ ሊያስቡበትና የህዝቡን ንቃተ ህሊና ሊጨምሩ ሊያስተምሩ ይገባል። በተለይ ወጣቶች እሱ ደግሞ ቀላሉ ማግኘቱ ዩኒቨርሲቲ ውስጥ አሉ፣ በየሃይ ስኩል አሉ እና ደግሞ በየቀበሌ ራሱ አደረጃጀቶች አሉ። በዛ ያንጠና መስጠት ነው። ይህ ደግሞ አቅም መገንባት፣ ሁለተኛው ግን የረጅም ጊዜው ስርዓት ትምህርት ውስጥ ማስገባት ነው። ምክንያቱም አንድን የሚያዩትን ጽሁፍ መተንተን መቻል አለባቸው። ይሄ ደግሞ ራሱ እውቀትን መገንባት ነው። ሁለቱ ምሁራን በማህበራዊ ትስስር ገጾች የሚሰራጩ መረጃዎችን ቶሎ መፍትሄ ሊበጅላቸው ይገባል ሲሉ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በሰሜኑ የኢትዮጵያ አካባቢዎች የጸጥታ ስጋት ቢኖርም ጉዞቸውን በስኬት ለማጠናቀቅ መዘጋጀታቸውን ግን የአድዋ ድል ስምንተኛ ዙር ተጓዦች ያረጋገጡ። ተጓዦቹ በአካባቢው ያለውን እውነታ በመረዳት የሰብአዊ ድጋፍ እንዲደርስ በሚደረግበት ስራ ላይም ትኩረት ሰጥተው እንደሚያከናውኑ አስታውቀዋል። ይለናል መስፍን አራጌ ጉዞውን እስከ ኪሊማንጃሮ ተራራ በማዝለቅ የአድዋን አፍሪካዊነት የማጠናቀር ስራ ይሰራል መባሉን ጠቅሶ ባደረሰን ዘገባው ቀጥሎ ይቀርባል። 125 ተጓዦችን አካተው 125ኛውን የአድዋ የድል በዓል ለመዘከር ጥር 9 የተነሱት የጉዞ አድዋ ስምንተኛ ዙር የእግር ተጓዦች ደሴ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ጉዞው ከወትሮ በተለየ ዓለም አቀፍ የጤና አገራዊ ጸጥታ ስጋቶች በሚስተዋሉበት ወቅት ነው የሚካሄደው። ይህ የአድዋ ተጓዦችን የሚያሳስባቸው አይመስልም። ከአስተባባሪው ያሬድ ሹመቴ መግለጫ ለመረዳት እንደተቻለው ሀገራችን ኢትዮጵያ አሁን ያለችበት ወቅታዊ ሁኔታ እንደዚሁም በዓለም ላይ ያለው የኮቪድ ወረርሽኝ ሁኔታ ጉዟችን ላይ ቀጥተኛ የሆነ አሉታዊ ተጽዕኖ አለው። ትግሉን ያበረታዋል ማለት ነው። ትግሉ በረታ ማለት ለአድዋ ቀረበ ማለት ነው። በእኛ እምነት አድዋ ትግል ስለሆነ አድዋ ድል ከመሆኑ በፊት ትግል ነው። እኛ ድሉን ነበር እስካሁን የምናከብረው። አሁን ደግሞ በትግሉ መሀልም የማለፍ አጋጣሚዎች ተፈጥረዋል። ስለዚህ ወን የሚጠይቅ ስለሆነ የበለጠ ዋጋ ማስከፈሉን ይጨምረዋል እንጂ በዚህ የተነሳ እናቆመው እናቋርጦ ብለን የምንቆምበት አለመሆኑን የምናሳይበት ዘመን ነው። በጣም በሚገርም ሁኔታ ተመዝጋቢውም ተጓዡም ካለፉት ካምና ከነበሩት ዓመታት በሙሉ ዘንድሮ እንደው ሰው አይኖረን ብለን ስንዘጋ ጭራሽ የሰውም የተጓዡን ቁጥር መጨመሩ ስታይ ምን ያህል ለኢትዮጵያ በኢትዮጵያዊነት ለኢትዮጵያ ዋጋ ላለው ነገር መሰለፍ የሚችል ሰው መኖሩን የሚያሳይ ነው ለመታገል በትጉሉስ ለማለፍ የወሰኑ የቆረጡ ብዙ ጀግኖች ያሉባት ሀገር መሆኗን የሚያሳይ ነው። በመንግስትና በህወሓት መካከል የተካሄደው ጦርነት ከተገባደደ በጣት የሚቆጠሩ ወራት ነው ያለፉት። አሁንም ግን በአካባቢው ለደህንነት የሚያሰጉ አጋጣሚዎች ሊፈጠሩ ይችላሉ የሚሉ ወገኖች አልጠፉም። ሰሜኑ የሀገራችን ክፍል በትግራይ በመንግስትና ትግራይን በሚያስተዳድረው አካል መካከል በተፈጠረው ግጭት እኛ የምንሄድበትም ቦታ ወደዛ በመሆኑ ስጋት መፈጠሩ አልቀረም። ግን ህዝቡም ደግሞ ምን አይነት ሁኔታ ውስጥ ነው ያለው? ምን ችግር እያየ ነው እንደ ኢትዮጵያዊነት፣ የትግራይን ህዝብ የኢትዮጵያ አንድ አካል አድርጎ አይቶ ችግሩን መከራውን እስከ ዛሬ ስናስቸግረው ስለኖርን እንደ የትኛውም ኢትዮጵያዊ በአካባቢው ስናልፍ እያበላ እያጠጣ እያስተናገደ አልጋውን የለቀቀም ያሳድረን ነው። እንደ ሁሉም ኢትዮጵያዊ ስናስቸግረው የኖርነውም ህዝብ ያለበትን ችግር አብረን መካፈል አለብን። ስጋቱን መስጋት አለብን እንጂ ፈርተን መቀመጡ ሳይሆን ሄደን በትክክል ያለውን ትክክል ያለውን ተጨባጭ ሁኔታ አይቶ ለህዝብ ማሳወቅ ድምፅ መሆንም በራሱ ቀላል ነገር አይደለም። ያሬድ ከአሜሪካ ድምፅ ሬዲዮ ጋር በነበረው ቆይታ እንዳስረዳው ጦርነቱ በተካሄደባቸው የሰሜን ኢትዮጵያ አካባቢዎች የሚኖሩ ወገኖች ሰብአዊ ድጋፍ እንዲደርሳቸው ስራዎች ይሰራሉ። በእኛ እምነት የምንንቀሳቀስበት የምንሄድበት ቦታ በሙሉ አድዋን የሚዘክር እንዲሆን ከህዝብ ጎን ሆነን ደግሞ ህዝቡ ምን ችግር ነው የገጠመው ብለን በማየት ይህንን ቃለ መጠይቅ በምንሰጥበት ማግስት በጣም ትልቅ ግዙፍ ብሔራዊ ንቅናቄ እንጀምራለን። የእርዳታ ማሰባሰብ ተግባር በየመጣንበትም መንገድ ደሴን ጨምሮ በሁሉም ቦታዎች ላይ ኃላፊነት አደራ እየሰጠን የመጣ ነው። ከሰኞ ጀምሮ ከግሎባል አሊያንስ ጋር ጥምረት ፈጥረናል። የእርዳታ ማሰባሰብ ተግባር እናከናወ እንከናወናለን ጦርነት የተካሄደበት ቦታ ሰባዊ ቀውስ ሁልጊዜም ሁሉም ቦታ ላይ ያጋጥማል። ስለዚህ ይህንንም መድረስ አለብን ብለን ስለምናምን በዛ እየሰራን ያለ ነው። የዘንድሮ የአድዋ ድል በዓል ትልቁ ተልዕኮ የአድዋ ውለታ ግዴታም ስላለብን ሰባዊ ተልዕኳችንንም አንድ ላይ ከታሪክ መዘከሩ ጎን ለጎን አድርገን ትልቅ ግብ አድርገን ነያዝ ነው። 140157 ሰዎችን አጥክቶ 2126 ኢትዮጵያውያንን ለሞት የዳረገው የኮሮና ቫይረስም ሌላው የጉዞዋቸው እክል መሆኑ አልቀረም። የኮቪድ ወረርሽኝ ጥንቃቄ የሚፈልግ ጉዳይ ስለሆነ ምርመራ አካሄደን ከተጓዦች መካከል አምስት ልጆች ተገኘባቸው ቫይረሱ። ስለዚህ እነሱ 15 ቀናት ተለይተው እንዲቀመጡ ተደርጎ ሕክምናዎችም ደሱ ተደርጎ ከቫይረሱ ሙሉ ለሙሉ ማገገማቸው ከተረጋገጠ በኋላ ወደ ጉዞ መልሰው እንዲቀላቀሉ አድርገናል። ይሄ ከዚህ ቀደም ከነበሩን በተለየ መንገድ ከሕዝብ ጋር ያለን ግንኙነትም ያው ግደባ አለው በዛም። ስለዚህ በተወሰነ መንገድ አንዳንድ የምናደርጋቸው ሕዝብ መሀል ላይ የምናደርጋቸው ኢንተራክሽኖች ቀነስ አድርገናል። በጤና ሙያ የተሰማሩትና ተጓዦቹን በሙያቸው እያገዙ አድዋን እየዘከሩ ከሚንቀሳቀሱት መሀል አንዷ ሀብል አሸናፊ ናቸው። በመንገዳቸው ሊያጋጥማቸው የሚችሉ የጤና እክሎችን ከ ከባልደረቦቻቸው ጋር በመሆን የመከላከልና የማከም ስራ ይሰራሉ። የተለየ ያጋጠምን ነገር የሆነ መክሰል፣ መላጥ፣ ውሃ መቋጠር እጣቶች ላይ ምናም ስለሚ የእሱ ችግር ነው እንጂ ያ ላይ ከፋ ችግር የለም። ሌላም ጤና ባለሙያዎች አሉ። የመጀመሪያ ህክምና እርዳታ እየሰጠናቸው ነው የምንጓቸው። የተሟላ መጀመሪያ ህክምና እርዳታ መስጫ ኪቶች አሉ። ለድንገተኛ ሕመሞች ማስታገሻ የሚሆኑ መድኃኒቶች ይዘናል። ከዛ በተጨማሪ ይስላሉ። የጤና ጣቢያ የሚያስፈልግበት ሁኔታ ቃል አቅራቢያ እስካሁን አላጋጠመንም። በርግጥ አቅራቢያ ወደሚገኝ ውስጫ ነው የጤና ጣቢያ ነው የምንወስዳቸው በጉዟችን ካጋጠሙን ችግሮች ይልቅ መልካሙ ነገር ይበልጣል ይላሉ ባለሙያዋ ዳዊነት የቀረ ወይ የተረሳ ወይ ፋሽን ሆኖ ያለፈበት ነገር ሳይሆን መቼ ቢሆን ማይጠፋ ነገር መሆኑን ያየ ነው። መሬት እየሳሙ ልል እያሉ እየመረቁ እግዚአብሔር በመንገዳችሁ ይከተላችሁ አላ ይጠብቃችሁ እያሉ እየለመኑልን እያመሰገኑ እንዶ አናረጋለን አይዟችሁ በርቱ እያሉን እናቶች አባቶች ከመቀነታቸው ፈትተው ውሃ ካልገዛም ብለን የሚገለገሉ ውሉአሉ እና መቼ ቢሆን ኢትዮጵያነት እንደማይጠፋ የሚያሳየ ነገር ነው። በጣም ከፍተኛውን አቀባበል ነው የሚደረግልን። የተጓዥ ቡድኑ አባል ወጣት ቴዎድሮስ ዳኛቸውን ጉዞ በአግባቡ ያልተነገረለትን አድዋን እየተሻለ እንዳውቀው ረድቶኛል በማለት ነበር የገለጸው። የታሪክ ተማሪ አይደለሁም፣ ነገር ግን ያው ታሪክን አገር ውስጥ ስትኖር ታሪክን ማወቅ ስላለበት አድዋ የሚለው ነገር አገር ውስጥ ሲከበር አያለሁ። የመንግስት መስሪያ ቤቶች፣ የተዘጉ የአድዋ ድልባል ምናምን የተባለ ያው ሲከበር እሰማለሁ፣ ብዙ ጊዜ አያለሁ። ግን አድዋ ማለት ምን ማለት እንደሆነ በደንብ ስትሪውን አላውቀውም። ያው አንዳንድ መጽሄቶች ምናምን ቀንጨብ የሚሉ ነገሮችን እንጂ ማነቦ ይህን ያክል ዲፕ እውቀቱ የለኝም። ስለዚህ ሁል ጊዜ በየአመቱ ሲጓዙ ሳይ ውስጤን በቃ ሀገራዊ ኢትዮጵያዊ ሆኜ ይህን ነገሮች ማ ማወቅ አለብኝ ሀገሬን ታሪክ በማለት ይህን ታሪክ ለማወቅ ደግሞ ወደዚህ ተሳታፊ ለመሆን ዘንድሮ ተቀላቅያ። አድዋ የአፍሪካ ድል የሚል መሪ ሀሳብ ያነገበው የዘንድሮ ጉዞ መቋጫውን በሰሜናዊ ምስራቅ ታንዛኒያ ኪሊማንጃሮ ተራራ ላይ ያደርጋል። እንደ ጉዞ አስተባባሪ ያሬድ ሹመቴ ጉዞዎችን ዋና መሪ ሀሳብ አፍሪካ የአድዋ ድል እንደ ማለታችን ሁሉ የአፍሪካ ህብረትን ሰንደቅ አላማ በጉዞችን ላይ ያካተናል ከዛ ተጨማሪ ደግሞ በየዓመቱም ሊደጋገም በሚችል ሁኔታ ለመጀመሪያ ጊዜ ዘንድሮ የአድዋ ድል በዓልን በአፍሪካ የመጨረሻው ከፍታ ቦታ ላይ ለማክበርና እዛ መታሰቢያም እንዲሆን የአድዋን ምስል መፈክራችንን የአፍሪቃ ሕብረትን ሰንደቅ ዓላማ እንደዚሁም የኢትዮጵያን ሰንደቅ ዓላማ ይዘን የአፍሪካ የመጨረሻው ጫፍ የሆነው ኪሊማንጀሮ ተራራን የመውጣት እዛም ወጥቶ ሰንደቅ የማውለብለብ ስነስርዓት በዘንድሮ ዝግጅት ላይ ያካተናል። ይህም ደግሞ የአፍሪካ ሚዲያዎችን ለመሳብ እና በቀጣይ አመታት ሌሎች አፍሪካውያን በዚህ ጉዞ ላይ ተሳታፊ እንዲሆኑ ጥሪ ለማድረግና የበለጠ አፍሪካዊ መልክ እንዲኖረው ለማድረግ ያሰብንበት ስለሆነ ዘንድሮ ለየት የሚለው ትልቁ ነገር በአፍሪካ ደረጃ የመጀመሪያውን መደላድል የሚፈጥር በር የሚከፍት ዝግጅት ድርጅት ወይም መሪ ሀሳቦች ያካተቱበት ነው። ተጓዦቹ በአድዋው ጦርነት በሶስት አውደ ግንባር በመሳተፍ ብቸኛ የሆኑት የወሎው ንጉስ ሚካኤል ያሳነጹትን ቤተ መንግስትን ጨምሮ በደሴ ከተማ የሚገኙ ታሪካዊ ቦታዎችን ጎብኝተዋል። አንድ ሺ አስር ኪሎ ሜትር የሚዘልቀው ጉዞ በአርባ ስድስት ቀናት የሚጠናቀቅ ሲሆን እንደ አስፈላጊነቱ ከጸጥታና ከሌሎች ጉዳዮች ጋር በተያያዘ የሚታጠፉ ቦታዎች ሊኖሩ እንደሚችሉ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። come on የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከልቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ቅዳሜ ከሚ3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም Da